ጋምቤላ ክልል በሚገኙ እስር ቤቶች ከባድ የመብት ጥሰቶች እየተፈጸሙ መሆናቸውን የኢትዮጵያ የሰብአዊ መብቶች ኮሚሽን አስታወቀ። በተቃዋሚ ፓርቲዎች ላይም እስርና እንግልትን ጨምሮ የአባላት ቤተሰቦችም ከመንግስት ስራ እስከ መታገድ የሚደርስ በደል እንደሚፈጸምባቸው ኮሚሽኑ መግለጹን መለስካቸው አመሀ ከአዲስ አበባ በላከው ዘገባ ጠቅሷል። ዝርዝሩ ቀጥሎ ይቀርባል። የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ያደረገው የጽሁፍ መግለጫ እንደሚያተተው በጋምቤላ ክልል የሰብአዊ መብቶች ጥበቃ አፋጣኝ ትኩረት ይሻል። ኮሚሽኑ ከታሳስ 12 እስከ ታሳስ 15 ቀን ድረስ በጋምቤላ ከተማና ባኛ ዞን አደረግኩ በሚለው ጉብኝት በተለያዩ እስር ቤቶች የሚገኙ ሰዎች አያያዝና ሰብአዊ መብቶች አጠባበቅ በአፋጣኝ ሊሻሻል የሚገባው ነው ብለዋል። የምርመራ ግኝቱን ሲያብራራም በጋምቤላ ከተማ ማረሚያ ቤት ከታሳስ ወር መግቢያ ጀምረው በእስር ላይ የሚገኙ ሁለት የ11 እና የ12 ዓመት ሕፃናት ወንዶች እንዲሁም የ14 ዓመት ሕፃን ሴት በአፋጣኝ ከእስር እንዲለቀቁ አሳስቦ በተጠርጣሪዎቹ ሕፃናት ወንዶች ላይ ከፍተኛ ድብደባ ያደረሱ የጸጥታ አባላት ላይ ምርመራ በማካሄድ ተገቢው እርምጃ እንዲወሰድ ኮሚሽኑ እንደጠየቀ መግለጫው ያስረዳል። ይሁንና ይህ መግለጫ እስከወጣበት ድረስ ሕፃናቱ በእስር ላይ እንዳሉም ገልጿል። ቪኦኤ የኮሚሽኑ ጥያቄ ለምን መልስ እንዳላገኘ ለኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ለዶክተር ዳንኤል በቃ ጥያቄ አቅርቦ ነበረ። ክልሉ ኃላፊዎች ቀና ምላሽ ሰጥተው ነበረ። እነሱም ተስማምተው ነበረ። የተገቢ ያልሆነ ነገር ነው፣ ሊለቀቁ ይገባል፣ በአስቸኳይ እንዲለቀቁ እናደርጋለን፣ ጥቃቱን የፈጸሙት ሰዎችም እንዲጣራ እናደርጋለን ብለው አረጋግጠው እንደነበረ ነገር ግን እስካሁን ድረስ ቢያንስ እስከ ዛሬ ድረስ ይህ እንዳልተፈጸመ ተረድተናል። ስለዚህ ሊፈጸም የማይገባበት ምንም ምክንያት የለም። ማለትም ህጻናቱ አንደኛ መፈታት አለባቸው፣ ሁለተኛ አጥፊዎቹ መመርመርና ተጠያቂነት መረጋገጥ አለበት። መከታተላችንን እንቀጥላለን እና በቶሎ ልባት ያገኛል ብዬ ተስፋ አድርጋለሁ። በጽሁፍ የተሰራጨው የኮሚሽኑ መግለጫ ህወሀትን በገንዘብና በተለያየ መንገድ ይረዳሉ በክልሉ ውስጥ በህዝብ መካከል ግጭት የመቀስቀስ ዓላማ ይዘው ተንቀሳቅሰዋል በሚል ምክንያት ከጥቅምት ሀያ አምስት ቀን ጀምሮ ዘጠና ሰዎች በክልሉ ፖሊስ ቁጥጥር ስር እንደሚገኙ ገልጾ እስከዛሬ ድረስ ፍርድ ቤት እንዳልቀረቡ ይናገራል ኮሚሽኑ ለክልሉ ኃላፊዎች ጉዳያቸው ወጥሮ እንዲጣራና በህግ መሰረትም የዋስ መብታቸው ተጠብቆ ጉዳያቸውን በውጭ ሆነው እንዲከታተሉ ምክረ ሀሳብ መስጠቱን መግለጫው ያስረዳል ይህም ተግባራዊ አልተደረገም ምን ማድረግ አስባችኋል? አልኳቸው ዶክተር ዳንኤልን። ይህም ደግሞ ሌላው አሳሳቢ ጉዳይ ነው። በአጠቃላይ ዘጠና ያህል ሰዎች በአብዛኛው የትግራይ ተወላጅ የሆኑ ሰዎች ናቸው። ለህወሓት ድጋፍ ሰጥታችኋል፣ በአካባቢው ሰላም እንዲጠፋ ቅስቀሳ ታደርጋላችሁ በሚል ጥርጣሬ የታሰሩ ሰዎች መሆናቸውን የአካባቢው ኃላፊዎች ይናገራሉ። ነገር ግን እኛ እንደተመለከትነው አንደኛ በአብዛኛዎቹ ሰዎች ፍርድ ቤት አልቀረቡም ነበረ። በጣም የተወሰኑ ሰዎች እኛ ጉብኝት ለማድረግ ወደ አካባቢው ልክ እንደደረሰን የተወሰኑት ወደ ፍርድ ቤት ቀርበው እንደነበረ ተረድተናል። ግን አብዛኛዎቹ ሰዎች ፍርድ ቤት ሳይቀርቡ የታሰሩ ናቸው። ምናልባት ሁሉም ሊባል በሚችል ደረጃ ደግሞ ምንም አይነት በፌዴራል ፖሊስም ሆነ በክልሉ ፖሊስ የተጀመረ የወንጀል ምርመራ አለመኖሩን ተመልክተናል። ይሄ በጣም አሳሳቢ ነው እና ቢያንስ የተጀመረ የወንጀል ምርመራ ቢኖር እንኳን ለነገሩ ታማኒነት ትንሽ በመስጠት ይቻል ነበረ። ይህን ያህል ጊዜ ምንም አይነት ምርመራ ሳይጀመር ሰዎች በእንደዚህ አይነት መልክ ታስረው መቆየታቸው ይህም ሌላ አሳሳቢ ከፍተኛ የሰብአዊ መብት ጥሰት ስለሆነ ቢያንስ ለዋስትና መብታቸው ሊጠበቅ ይገባል። ስለዚህ ይህንንም መፈጸም ይገባዋል። የማይፈጸምበት ምክንያት የለም። ስለዚህ መከታተላችንን እንቀጥላለን፣ ግን ጉዳዩ እንዲታወቅ በሪፖርታችን ገልጸ ነዋል የኮሚሽኑ መግለጫ እንደሚያሳየው በክልሉ ይንቀሳቀሳሉ የሚባሉ ተቃዋሚ የፖለቲካ ፓርቲዎች ይፈጸሙባቸዋል የተባለው በደልም ብዙ ነው። ፓርቲዎቹ በክልሉ የተለያዩ ስፍራዎች ተንቀሳቅሰው ለደጋፊዎቻቸው ቅስቀሳ ለማድረግ ወይም የፓርቲያቸውን ዓላማ ለማስረዳት እንግልት እንደሚደርስባቸው፣ በአንዳንድ አባሎቻቸው ላይ ዛቻና ማስፈራራት እንደሚያጋጥማቸው እንደተገለጸለት ኮሚሽኑ በጽሑፍ መግለጫ ያስረዳል። በተጨማሪም አንድ ስሙን ያልገለጸው ፓርቲ በተለያየ ወቅት ሠላሳ አምስት አባላቱ በተለያዩ የክልሉ ከተሞች ለእስር እንደተዳረጉበት መግለጹን የኮሚሽኑ መግለጫ ያበራል። የተቃዋሚ ፖለቲካ ፓርቲ አባላት ቤተሰብ በመሆናቸው ከመንግሥት ሥራ የታገዱና ያለ ፈቃዳቸው ለብልጽግና ፓርቲ የመዋጮ ክፍያ ከደሞዛቸው የተቆረጠባቸው ሰ መኖራቸው የተገለጸለት መሆኑን ኮሚሽኑ በዚህ መግለጫው ይፋ አድርጓል። ይህንን ነባር ነው የሚባል የገዥ ፓርቲ ክፉ ልማድ መነሻው ወይንም ምክንያቱ ምን እንደሆነ፣ ምን ማድረግስ ይበጃል የሚል ጥያቄ ቪኦኤ ለዶክተር ዳንኤል አቅርቦ ነበረ። እንግዲህ መለስካቸው ያው እንደምትረዳው አድማጮች ይረዱታል ብዬ እንደማስበው፣ የኢትዮጵያ ውስብስብ የሰብአዊ መብት ቀውስና ችግር አንዱ መገለጫው ይሄ ነው። ብዙ የሰብአዊ መብት ችግሮች አሉ። ሊወሰድ የሚገባው እርምጃ ይታወቃል። ነገር ግን በሚፈለገው መጠን እርምጃ ሲወሰድና አናይም በሌላ በኩል ግን በተወሰነ መጠን ደግሞ የሚያበረታታው ደግሞ አሁን አዲስ በተፈጠረው የፖለቲካ ምዕራፍ ትንሽ አበረታች እርምጃዎች አሉ በፌዴራል መንግስትም በክልል መንግስትም ሰብአዊ መብትን ለማክበር እና ተፈጽሞ ሲገኝም ለማስተካከል ፈቃደኛነት እና ጥረት ሲደረግ ስለዚህ ችግሩ ውስብስብ ነው ከፖለቲካ ቀውስ ጋር ይያያዛል ከክልሎች የመፈጸምና የማስፈጸም አቅም ጋር ይያያዛል ይወሳሰባል ነገር ግን የግድ እልባት እያገኘ መሄድ ያለበት ነገር ስለሆነ ተቋም መኖሩ እንደ ኢትዮጵያ ሰብአዊ መብት ኮሚሽን ማለት ነው። መኖሩ አስፈላጊነቱ እንደዚህ አይነት ችግሮች ሁልጊዜም ሳይታወቁ ተሸፍነው እንዳይቀሩ ይታወቅ ማድረግ እና መፍትሄ እንዲገኝላቸው ደግሞ ክትትል ማድረግ ነው። ስለዚህ እኛም ይህንን ክትትል ማድረጋችንን እንቀጥላለን። ምክር ሀሳብ እንሰጣለን። ሌሎችን ጉዳዩ የሚመለከታቸው የፌዴራልም የክልል መንግስት አካላትም ግን ሁላቸው ተገቢውን ጥረት ማድረግ መቻል አለባቸውና እየተሻሻለ ይሄዳል ብዬ ተስፋ አደርጋለሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ከክልሉ ከፍተኛ ኃላፊዎች ጋር በተወያየበት ወቅት ኃላፊዎቹ ለሰብአዊ መብቶች አያያዝ መሻሻል በጎ ምላሽ ሰጥተው በተለይም የገዢው ፓርቲ አባል ካልሆኑ የመንግስት ሰራተኞች ላይ ሲሰበሰብ የነበረው የፓርቲ አባልነት ክፍያን በተመለከተ አስፈላጊው የርማት እርምጃ እንደተወሰደ እንደተገለጸለት ኮሚሽኑ አስታውቋል።